so ዩናይትድ ስቴትስ በኢትዮጵያ ላይ የጣለችውን የቪዛ እገዳና ሌሎች ማዕቀቦችን ተመልሳ እንድትገመግም የአማራ ክልል አረጋውያን ማህበር፣ የአማራ ክልል ሽምግልና ማህበር እንዲሁም የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ቅርንጫፍ በጋራ በሰጡት መግለጫ ጠየቁ። የአገር ሽማግሌዎቹ በአማራ ሕዝብ ላይ ለዘመናት የመብት ጥሰት ሲፈጸም አሜሪካ ጣልቃ ሳትገባ መቆየቷ እንዳሳዘናል ቸውም ገልጸዋል። ዝርዝር መግለጫውን የተከታተለችው አስቴር ምስጋናው በተከታዩ ዘገባዋ ትዳስሰዋለች። የኢትዮጵያ ፌዴራል መንግስት በሰሜኑ የሀገሪቱ ክፍል ያካሄደው ወታደራዊ ዘመቻ የተሳሳተ ትርጉም ተሰጥቶታል ባይ ናቸው የሀገር ሽማግሌዎቹ። ይህም አሜሪካ የተሳሳተ አቋም እንድትይዝ አድርጓታል ያሉት የሀገር ሽማግሌዎቹ፣ በአማራ ህዝብ ላይ ለዘመናት የመብት ጥሰት ሲፈጸም አሜሪካ ጣልቃ ሳትገባ መቆየቷንም አስታውሰዋል። ይህም እንዳሳዘናቸው ገልጸዋል። እናም ማህበራቱ በዚሁ መግለጫ አሜሪካ በኢትዮጵያ ወቅታዊ ሁኔታ ላይ ባላት የተሳሳተ ግንዛቤ የተሳሳቱ እቀባዎችን አውጥታለች ብለዋል። ይህንንም መለስ ብላ እንድትገመግም ጠይቀዋል። ዩናይትድ ስቴትስ በኢትዮጵያ ላይ የጣለችው የቪዛ እገዳ በትግራይ ክልል ካለው የሰብአዊ መብት ጥሰት ጋር የተያያዘ ነው። ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት እየተሳተፉ ያሉ አካላትን ለማቆም እና ለፖለቲካዊ ቀውስም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አለመራመዳቸውን ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ አመልክተዋል። የአማራ ክልል የሽምግልና ማህበር ፕሬዚዳንት ሊቀ ሕሩያን በላይ መኮንን ግን አሜሪካ የጣለችውን ማዕቀብ እንደገና ማጤን እንዳለባት ነው የጠየቁት። አዲሱ ፕሬዚዳንት ጆ ባይደን በዚህ ወቅት የወሰዱት የማዕቀብ እርምጃ ተገቢ አይደለም ሰብአዊ መብት ለማስከበር ከታሰበ የአሜሪካ መንግስት ሰብአዊ ክብር ለመጠበቅ ከፈለገ፣ እኛ አሁን በእርስ በርስ ግጭት ውስጥ ነው የነበረ ትግራይና አማራ እንዲህ የተገመደ አንድ ህዝብ ነው። ፖለቲከኞች ሊያጣሉን ቢፈልጉም ህዝቡ እስከ መቼም የማይለያይ ነው። ወንድሞቻችን ይሞቱ የሚል ማንም አንዳችም የኛ ወንድሞችን ሞተዋል ተበደን ጀምሮ እና ይሄንን ፍትሃዊ ባልሆነ መንገድ ሊያሳድሩብንን የፈለጉትን ተጽዕኖ ያቁሙልን ነው ጥያቄያችን፣ ዛሬ የተሰበሰብንበት። የአሜሪካ መንግስት ያጤንልን ይሄንን። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ቅርንጫፍ አስተባባሪ አቶ ጌቱ ደሴ በበኩላቸው የተጣለው ማዕቀብ ሙሉ በሙሉ ስህተት በመሆኑ አሜሪካ ልትገመግመው ይገባል ብለዋል። አሜሪካ የሰብአዊ መብት ጥሰት ካሳሰባት በአማራ ህዝብ ላይ ዘመናትን የፈጀው ጭፍጨፋ ሲካሄድ ጣልቃ መግባት ነበረባት ብለዋል። ስንት አማራ ሰላሳ ዓመት ሙሉ በየገደሉ ከነነፍሱ የተወረወረ፣ ከፍተኛ የሆነ ደባ በአማራ ላይ ሲሰራ ይህን መሆኑን እንኳ አጣርተው አውቁ። የሀገር ሽማግሌዎቹ በአሁኑ ሰዓት ህዝቡ አንድነቱን እንዲጠብቅ ጥሪ ያቀርበዋል። ሁላችንም ለዚች ሀገር አንድነት የአንድነታችን መለያና አርማ የሆነው ወይም ሁለተኛው ደግሞ ድላችን የህዳሴ ግድባችን ለማስጨረስ በምንም ይሁን በምን ቆልሾ ይኖራል፣ መኮራረፍ ይኖራል። አንድ ንሁን ወጣቱም አንድ ሆኖ፣ ፖለቲከኞችም የየራሳቸውን አጀንዳ ይዘው ለምርጫቸው የራሳቸውን ስራ ይስሩ። ምርጫው በሰላም እንዲጠናቀቅ ይስሩ። የተሸነፈ አንየም ብሎ እንዲቀበል ከአሁኑ ይዘጋጁ እና ይህችን ሀገር ለማስቀጠል ይህችን ሀገር ማስቀጠል ማለት ደግሞ ከድህነት መውጣት ነው። ኢትዮጵያ እየደረሰባት ያለው በደል ይሄ ነው። ስለዚህ ይሄንን በደል በጋራ ድምፅ እናንተም ተባበሩን እና እናሰማ ማለት ይችላል። ስለዚህ ምሁራኖቻችን የድርሻቸውን ከተወጡ እንደነዚህ አይነት አባቶች ደግሞ ይሄው የጀመሩትን ነገር ካስቀጠሉ ወጣቱ ይህንን ተከትሎ ደግሞ ከሰራ በተለየኛ አገር የውስጥ ችግር በምን ላይ ነው? አሁን በምን ሁኔታ ላይ ነው ያለ ስንል በዘር ላይ በብሔር፣ በሃይማኖት፣ በምን ላይ የተመሰረተ ሆኖ ነው የምናገኘው። ስለዚህ ይሄ የዘር ፖለቲካ የትም ስላላደረሰን ቆም ብለን አንዴ መመካከር መቻል አለብን። ፖለቲከኛውም ለስልጣን መወዳደር የሚችለች ሀገር ስትኖር፣ ስለዚህ ይሄ በሌለበት በባዶ ላይ ምንም ማድረግ ስለማንችል ይሄን በዘር የተከፋፈለ አስተሳሰብ በአንድነት መቃኘት መቻል አለብን የሚል ሀሳብ አለ። አሜሪካ ሰሞኑን በትግራይ ክልል ቀጥሏል ያለችውን የሰብአዊ መብት ጥሰትን ተከትሎ በኢትዮጵያ ባለስልጣናት ላይ የቪዛ እገዳና ሌሎች ማዕቀቦችን ይፋ ማድረጓ ይታወሳል። ማዕቀቡ የአማራ ክልልንም በተናጠል ጭምር ይመለከታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴርን ለዘገባዋ እናመሰግናለን። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር አንቶኒ ብሊንከን በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣኖች እንዲሁም በአማራ ክልል ኃይሎችና በህወሓት አባላት ላይ የቪዛ ማዕቀብ መጣሉን በተመለከተ ከሁለት ሳምንት በፊት ባወጣው መግለጫ ማዕቀቡ መጣል ያስፈለገበትን ምክንያት ሲገልጹ ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ብለዋል። ትግራይ ውስጥ ያሉ ሰዎች በመካሄድ ላይ ባለው የሰብአዊ መብቶች ጥሰት፣ ጥቃትና በደሎች እየተሰቃዩ ነው። በአስቸኳይ የሚያስፈልጉ የሰብአዊ እርዳታዎች በኢትዮጵያና በኤርትራ ወታደሮች እንዲሁም በሌሎች ታጣቂ ኃይሎች እንዲታደጉ እንዲታገዱ ተደርገዋል ብለዋል። ብሊንከን አክለው ከፍተኛ የዲፕሎማሲ ጥረቶች ቢደረጉም በትግራዩ ግጭት ተሳታፊ የሆኑ ወገኖች ግን ግጭቱን ለማቆምም ሆነ ፖለቲካዊ ቀውሱን በሰላማዊ መንገድ ለመፍታት ይህ ነው የሚባል ምንም አይነት እርምጃ አለመወሰዱንም ገልጸዋል። የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ግድያዎችን፣ ማፈናቀሎችን፣ ስር የሰደዱ የጾታ ጥቃቶችና ሌሎች የሰብአዊ መብቶች ጥሰትና በደሎችን እጅግ አጥብቃ ታወግዛለች። ትግራይ ውስጥ የውጭ ኃይሎች የውሃ ምንጮች፣ ሆስፒታሎችና የሕክምና ተቋማትንም ጨምሮ የወደሙት ሰላማዊ ዜጎች ንብረቶችም እኩል አሳዝነዋል ብለዋል። የኢትዮጵያ መንግስት በሰብአዊ መብቱ ጥሰቶችና ጥቃቶቹ ተሳታፊ የሆኑትን ሁሉ ተጠያቂ በማድረግ የሰላማዊ ዜጎችን ደህንነት በመጠበቅም ሆነ የሰብአዊ እርዳታው ተደራሽነት እንዲኖር በማድረግ ህዝባዊ ኃላፊነቱን እንዲወጣ የጠየቁት ብሊንከን የኤርትራ መንግስት በይፋ የገባውን ቃል ጠብቆ ወታደሮችን ዓለም ወደሚያውቀው የኤርትራ ግዛት ክልል እንዲመልሳቸው እንጠይቃለን በማለት ጥሪም አቅርበው ነበር። በክልሉ የሚካሄደው ግጭትና ጠባጫሪነት በአስቸኳይ ካልቆመ የሚያስፈልገውን አጣዳፊ ሰብአዊ እርዳታ በስፋት ማዳረስ ስለማይቻል አሁን የሚታየው የምግብ እጥረት ወደ ረሃብ አደጋ ሊያመራ ይችላል በማለትም በአካባቢው ተደቅኗል ስላሉት አደጋ ስጋታቸውን ገልጸዋል። ትግራይ ውስጥ ለተፈጠረው ቀውስ መፍትሄነት የቀረቡት አማራጮችን ሁሉ ያልተቀበሉ ወገኖች ከዩናይትድ ስቴትስም ሆነ ከ ከዩናይትድ ስቴትስም ሆነ ሌሎች ተጨማሪ እርምጃዎች ሊወሰዱ እንደሚችሉ ማወቅ ይኖርባቸዋል ያሉት ብሊንከን፣ ሌሎች መንግስታትም ይህንን እርምጃዎችን እንዲደግፉ ጥሪያችንን እናቀርባለን ማለታቸውን መዘገባችን ይታወሳል።